በቅድሚያም ዋናው ዜና በኬንያ የተቃዋሚው ሕብረት የናሳ ደጋፊዎች አንዳንድ የአስመራጩ ኮሚሽን በምህፃሩ የአይኢቢሲ ባለሥልጣናት ከስልጣን እንዲነሱ በመጠየቅ ዛሬ በመዲናይቱ ናይሮቢ በኪሱሙና በሞምባሳ ከተሞች አደባባይ ወጥተዋል። ወደ የመን የሚሰደዱ ኢትዮጵያውያንና ሶማሊያውያን ለቤዛ ሲባል በወንጀለኛ ቡድኖች እንደሚታገቱና ከፍተኛ ስቃይ እንደሚደርስባቸው አይኦኤም አስጠነቀቀ። በዩኤስ አሜሪካ የላስ ቬጋስ ከተማ ትናንት ማታ አንድ ታጣቂ በከፈተው የመትረየስ ተኩስ ቢያንስ አምሳ ሰዎችን ገድሎ ከሁለት መቶ የሚበልጡ አቆሰለ። ዜናው በዝርዝር። የኬንያ ፖሊስ በመዲናይቱ ናይሮቢ ዛሬ አደባባይ የወጡ የተቃዋሚ ህብረት የናሳ ደጋፊዎችን በሚያስለቅስ ጋዝ በተነ። የፖሊስ የኃይል እርምጃ ተቃውሞ ከማሰማት እንደማያግዳቸው ያስታወቁት አደባባይ የወጡት ኬቪን ሻክዊላ የተቃውሟቸውን ምክንያት እንዲህ ሲሉ አስረድተዋል። ምንም እንኳን የሚያስለቅስ ጋዝ ቢረጭብንም እዚህ ያለነው ነው በሁለት ምክንያቶች ነው። አንደኛው ህገ መንግስቱን ባልሆነ ሰዓት ለመቀየር በምክር ቤት የቀረበውን ረቂቅ ህግ ይመለከታል። ሁለተኛው ደግሞ አንዳንድ ያስመራጩ ኮሚሽን አይኢቢሲ ባለሥልጣናት እንዲነሱ እንፈልጋለን። ምክንያቱም ከአሁን ቀደም ምርጫውን የሰረቁት ሰዎች ሳይነሱ ወደ ቀጣዩ ምርጫ ልንሄድ አንችልም። የተቃዋሚዎች ጠንካራ ሰፈር በሆነችው በምዕራብ ኬንያ በምትገኘዋ የኪሱሙ ከተማና በወደብ ከተማ ሞምባሳም በአስመራጩ ኮሚሽን አንጻር ዛሬ ተቃውሞ ተካሂዷል። የኬንያ ከፍተኛ ፍርድ ቤት ባለፈው ነሐሴ 8 2017 ዓ.ም የተካሄደውን ፕሬዝደንታዊ ምርጫ ውጤት ህግን የተከተል አልነበረም በሚል በመሰረዝ አሸናፊ ተብለው በነበሩት ኡሁሩ ኬንያታ እና በተቃዋሚው እጩ ራይላ ኦዲንጋ መካከል ድጋሚው ምርጫ የፊታችን ጥቅምት 26 2017 እንዲካሄዱ ወስኗል። በአስመራጩ ኮሚሽን ውስጥ አብይ ለውጥ ካልተደረገ በስተቀር ግን በድጋሚው ምርጫ እንደማይሳተፉ የናሳ እጩ ራይላ ኦዲንጋ ሲያስታውቁ፣ ኡሁሩ ኬንያታ ለውጥ እንዲደረግ እንደማይፈልጉ ገልጸዋል። ከአፍሪቃ ቀንድ ሀገራት ወደ የመን የሚሰደዱ አፍሪቃውያን ለቤዛ ሲባል በወንጀለኛ ቡድኖች እንደሚታገቱና ከፍተኛ ስቃይ እንደሚደርስባቸው የተባበሩት መንግስታት የፍልሰት ጉዳይ ተመልካች መስሪያ ቤት በምህጻሩ አይኦኤም አስጠነቀቀ። በአይኦኤም ዘገባ መሰረት ምንም እንኳን በየመን የቀጠለው የእርስ በርስ ጦርነት በሺዎች የሚቆጠሩ ዜጎቿን ህይወት ቢያጠፋምና ሀገሪቱንም ረሃብ አፋፍ ላይ ቢያደርሳትም በየወሩ ወደ ስድስት ሺህ የሚጠጉ በባህረሰላጤው ሀገራት የስራ እድል ለማግኘት ተስፋ ያደረጉ ኢትዮጵያውያንና ሶማሊያውያን ወደ ዝችው ሀገር ይፈልሳሉ። በምዕራባዊው ዳርቻ የሚገኘው የፍልስጤማውያን ራስ ገዛ አስተዳደር ጠቅላይ ሚኒስትር ራምዲ ሀምዳላ ካለፉት አስር ዓመታት ወዲህ በሐማስ ወደሚተዳደረው የጋዛ ሰርጥ ዛሬ ተጓዙ። ጠቅላይ ሚኒስትር ሃምዳላ ወደ ጋዛ ይዘውት በተጓዙት ቡድን አማካይነት በፋታህና በሐማስ መካከል የተፈጠረው ልዩነትን ለማስወገድ በሚቻልበት ጉዳይ ላይ እንደሚወያይ ገልጸዋል። እርቀ ሰላም ለማውረድ ብሔራዊ አንድነት ለመፍጠር እንዲሁም የክፍፍል መዘዝን ለማብቃትና ጋዛን ቀጣይና በሚገባ በተጤኑ እርምጃዎች እንደገና ለመገንባት እንችል ዘንድ አሁን እንደገና ተወዳጅ ወደ ሆነው የትውልድ አገራችን ከፊል ወደ ጋዛ መጥተናል። ሐማስ አንዳንድ የጋዛ ሰርጥ አስተዳደራዊ አሰራርን በራምዲ ሃምዳላ ለሚመራው ብሔራዊው አንድነት መንግስት እንደሚያስረክብ ግን የሐማስ የጦር ክንፍ ሁለት ሚሊዮን ህዝብ በሚኖርበት የጋዛ ሰርጥ ውስጥ ወደፊትም ጠንካራውን ስልጣን ይዞ እንደሚቆይ ባለፈው ሳምንት መግለጹ የሚታወስ ነው። ይህ ዜና የሚተላለፍላችሁ ቦን ከሚገኘው ዶይቸ ቬለ ነው። በስፓኝ በካርለስ ፑጂ ደሞንት የሚመራው የካታሎኒያ ግዛት መንግስት ትናንት ያካሄደውን አከራካሪና ሁከት የታየበትን ህዝበ ውሳኔ ተከትሎ ነጻነት ለማወጅ የወጠነውን እቅድ በተመለከተ ስለሚወስደው ቀጣይ እርምጃ ዛሬ በዝግ ስብሰባ መከረ። የግዛቱ ምክር ቤት በነፃነቱ ጥያቄ ላይ በዚህ ሳምንት መጨረሻ ገደማ ድምፅ እንዲሰጥ ለመጠየቅ ሀሳብ መኖሩም በምክክሩ ወቅት ተነስቷል። ከመራጩ ህዝብ መካከል ግማሹ ያህል በተሳተፈበት ህዝበ ውሳኔ የመጀመሪያ ውጤቶች መሰረት ዘጠና ከመቶ ህዝብ ነጻነትን መርጧል። በድምፅ አሰጣጡ ወቅት ህዝበ ውሳኔውን ለማከላከል ከሞከረው ፖሊስ ጋር በተፈጠረ ግጭትም ወደ 850 ሰዎች መቁሰላቸው ተሰምቷል። በካታሎኒያ የተሰማራው የስፓኝ ፖሊስ ከግዛቱ እንዲወጣ የግዛቱ መሪ ፑይጄ ዴሞንት ጠይቀዋል። ከስፓኝ መንግስት ጋር የተፈጠረውን ውዝግብ ለማብቃት ዓለም አቀፍ የሽምግልና ጥረት እንዲደረግ የተማጸኑት ፑጄ ዴሞንት የአውሮፓ ህብረት ካታሎኒያ ከስፓኝ ለመገንጠል ያላትን ፍላጎት ችላ ማለቱን እንዲያቆም ጥሪ አቅርበዋል። ይህ በዚህ እንዳለ የስፓኝ ጠቅላይ ሚኒስትር ማሪያኖ ራሆይ ስለ ካታሎኒያ ጉዳይ በሀገራቸው ምክር ቤት ውይይት እንዲደረግ ከመጠየቃቸው በፊት ከገዥው ፓርቲዎች መሪዎች እንዲሁም ከተቃዋሚው ሶሻሊስት ፓርቲ ጋር በተናጠል ተገናኝተው ስለ ውዝግቡ ሐሳብ እንደሚለዋወጡ ገልጸዋል። አሜሪካውያኑ ጄፍሪ ሲ ሆል ማይክል ሮስ ባሽ እና ማይክል ዳብልዩ ያንግ የጎርጎሪዮሳዊውን የ2017 ዓ ም የኖቤል የሕክምና ዘርፍ ሽልማትን ማግኘታቸው ተገለጸ። የስዊድን የሳይንስ ሮያል አካዳሚ እንዳስረዳው ሶስቱ አሜሪካውያን ተመራማሪዎች የአካላችንን ውስጣዊ ኡደት የሚቆጣጠረውን ሞሌኪውላር ሲስተምስን በማግኘታቸው ለዚህ ሽልማት በቅተዋል። ይፋ የሽልማቱ አሰጣጥ ስነ ስርዓት በጎርጎሪዮሳዊው የፊታችን ታህሳስ አስር 2017 ዓ ም በስቶክሆልም ይካሄዳል። በዩኤስ አሜሪካ የላስ ቬጋስ ከተማ አንድ ታጣቂ ትናንት ማታ በከፈተው የመትረየስ ተኩስ ቢያንስ 50 ሰዎችን ገድሎ ከሁለት መቶ የሚበልጡ ማቁሰሉን የከተማይቱ ፖሊስ አስታወቀ። የአደባባይ የሙዚቃ ትርኢት ይከታተል በነበረው ህዝብ ላይ ከትርኢቱ ፊት ለፊት ከሚገኝ ሆቴል 32ተኛ ፎቅ ላይ ለበርካታ ደቂቃዎች ጥቃት ያካሄደው ታጣቂ በፖሊስ ተገድሏል። በፖሊስ ዘገባ መሰረት ታጣቂው የ64 ዓመት ስቴፈን ፓዶክ የተባለ የአካባቢው ነዋሪ መሆኑንና ጥቃት የጣለበትም ምክንያትም እስካሁን በግልጽ አለመታወቁ ተመልክቷል። የሟቾች ቁጥር ሊጨምር ይችላል የተባለበት የላስ ቬጋሱ ጅምላ ግድያ በዩኤስ አሜሪካ ታሪክ ውስጥ እጅግ አስከፊው መሆኑ ተነግሯል። ይህ ዶይቸ ቬለ ነው። ዜናውን ለማብቃት ዋናው ዜና በድጋሚ ነሆ። በኬንያ የተቃዋሚው ህብረት የናሳ ደጋፊዎች አንዳንድ ያስመራጩ ኮሚሽን በምህፃሩ የአይኢቢሲ ባለስልጣናት ከስልጣን እንዲነሱ በመጠየቅ ዛሬ በመዲናይቱ ናይሮቢ፣ በኪሱሙና በሞምባሳ ከተሞች አደባባይ ወጥተዋሉ። ወደ የመን የሚሰደዱ ኢትዮጵያውያንና ሶማሊያውያን ለቤዛ ሲባል በወንጀለኛ ቡድኖች እንደሚታገቱና ከፍተኛ ስቃይ እንደሚደርስባቸው የተባበሩት መንግሥታት የፍልሰት ጉዳይ ተመልካች መስሪያ ቤት በምህጻሩ አይኦኤም አስጠነቀቀ። በዩኤስ አሜሪካ የላስ ቬጋስ ከተማ ትናንት ማታ አንድ ታጣቂ የአደባባይ የሙዚቃ ትርኢት ይከታተል በነበረ ህዝብ ላይ በከፈተው የመትረየስ ተኩስ ቢያንስ 50 ሰዎችን ገድሎ ከሁለት መቶ የሚበልጡ ማቅሰሉን የከተማይቱ ፖሊስ አስታወቀ። የሟቾች ቁጥር ሊጨምር እንደሚችልም ፖሊስ አክሎ ገልጿል። የዜናው መልእክት እዚህ ላይ አበቃ።